I'm ከኮሮና ቫይረስ ተጋልጦ ይሆናል በሚል የተጠረጠሩ ሰዎች የሚወሰደው ናሙና እንዴት ይመረመራል? ውጤቱን ስለማወቅ ስንት ቀን ይወስዳል? በኢትዮጵያ የሚገኘው ላብራቶሪ የመመርመር አቅሙስ ምን ይመስላል? የሚሉ ጥያቄዎችን የሚመልስ ዘገባ ተከታዩ ቅንብር ነው። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የጸረ ኮሮና ቫይረስ ቅድመ ዝግጅትና ምላሽ አሰጣጥ ኦፕሬሽን ዘርፍ አስተባባሪ ዶክተር ያረጋል ፉፋና ከጤና ሚኒስቴር ደግሞ የህክምና አገልግሎት ዳይሬክቶሬት ዋና ዳይሬክተር አቶ ያዕቆብ ሰማን ጠይቀናል። በተከታዩ መሰናዶ ምላሻቸውን ታዳምጣላችሁ። በኢትዮጵያ ለኮሮና ቫይረስ ተጋልጠዋል በሚል ከተጠረጠሩ ሰዎች የሚወሰደው ናሙና ምርመራ ስለሚደረግበት ሁኔታ በጤና ሚኒስቴር የህክምና አገልግሎት ዳይሬክቶሬት ዋና ዳይሬክተር አቶ ያዕቆብ ሰማን ሲናገሩ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ስር የጤና ሚኒስቴር ላብራቶሪ እንዳለ ያብራራሉ። ትልቅ ዬ በጤና ሚኒስቴር ስር ያለ በኢትዮጵያ ህብረተሰብ ኢንስቲትዩት ስር ትልቅ ላቦራቶሪ አለ። የጤና ሚኒስቴር ላቦራቶሪ፣ እዛ ላቦራቶሪ ውስጥ ናሽናል ኢንፍሉዌንዛ ላቦራቶሪ ይባላል። ያው ከዚህ በፊት እነዚህ ኢንፍሉዌንዛዎች አዲስ አይደለም፣ ያው ጊዜ እየተከሰቱ ነበር፣ የተለያየ ጊዜ። ስለዚህ የነሱም የሚመረምር ትልቅ ላቦራቶሪ ስም ተመሳሌም በጠብጭ አክቲቪት የሆነ ላቦራቶሪ ነው ያለው። ከዚህ አሁን እየሆነ ያለው ምንድነው? ታካሚ ለምሳሌ የተገኘው ኤርፖርት ላይ ከሆነ ከጌሎች ሴንተር ይሄድና ከዛ ከጌሎች ሴንተር አምፕል ተወሶ አምፕል ቴሪ የሚደረግበት ፕሮሲጀር አለው። አንድ ባይ አምቡላንሶች አሉት አምፕል ብቻ ተጠጣሪ ከነበረበት ቦታ ሳምፕል ይዘው ወደ ሪፈረንስ ላቦራቶሪ ይመጣሉ። በህብረተሰብ ጤና ኢንስቲትዩት የጸረ ኮሮና ቫይረስ ቅድመ ዝግጅትና ምላሽ አሰጣጥ ኦፕሬሽን ዘርፍ አስተባባሪ ዶክተር ያረጋል ፉፋ በበኩላቸው የመጀመሪያው ሰሞን የተወሰዱ ናሙናዎች ደቡብ አፍሪካ ተልከው እንደተመረመሩ አስታውሰው አሁን ግን ሙሉ በሙሉ በዚህ ላቦራቶሪ ምርመራ እየተደረገበት እንደሚገኝ ተናግረዋል። ሳሳውዝ አፍሪካን ልክ ነበር ምክንያቱም ቴስት ኪቶችን ስላልነበረን ነገር ግን ከዓለም ጤና ድርጅት እና ከአሜሪካ ሲዲሲ እና ከአፍሪካ ሲዲሲ ባገኘናቸው መመርመሪያዎች የመጀመሪያ አካባቢ በህብረተሰብ ጤና ኢንስቲትዩት ጀመርን። በአሁኑ ሰዓት የማረጋገጥ ስራዎችን እንሰራለን። ዓለም አቀፍ ደረጃ የሚሰራባቸው ኪቶች ናቸው። ማረጋገጫ ከመስራታችን በፊት ኢንፍሉዌንዛ ላይክ ወይም ኢንፍሉዌንዛ የሚመስሉ ቫይረሶችን በሙሉ የመጀመሪያው የማጣራት ስራ ይሰራል። ለዛ ፖዚቲቭ የሆኑት እንደገና ተጣርተው ለኮቪድ አስራ ዘጠኝ ለኮንፈርሜሽን ይሰራላቸዋል። በዚህ ነው እየሰራን የምንገኘው ሲሆን አሁን ምርመራ የሚደረግባቸው ላብራቶሪዎች ቀደም ሲል ለኢንፍሉዌንዛ የተዘጋጁ መሆናቸውንም ዶክተር ያረጋል ያስረዳሉ። ከዚህም በፊት ከተለያዩ አካላት ጋር በመሆን ለኢንፍሉዌንዛ እና ለሳሪ ሴንቲኔል ሳይቶች ነበሩን። በሀገር አቀፍ ደረጃ በተለያዩ ጤና ፋሲሊቲ ውስጥ እና እዛ ላይ የሚሰሩ ልምድ ያላቸው ላቦራቶሪ ባለሙያዎች አሉ ነው ከመጀመሪያው ለእነዚህ አይነት ቫይረሶች ናሙና መውሰድ የሚችሉ ለምሳሌ አዲስ አበባ ውስጥ ብስቶች አምስት ሆስፒታሎች ላይ ያሉ ከማዕከላዊ ከሆነው ከላቦራቶሪ ሴንተር ውጭ በየክልሉም አሉ በክልሉም ደግሞ ኦሪጂናል ላቦራቶሪ የሚባሉ ለሪፈራንስ ላራ የምንጠቀማቸው ትልልቅ የቫይራል ላቦራቶሪ ላይ ላይ ለምሳሌ ሚዝልስ ላይ ሌሎችም ላይ መስራት የሚችሉ ሰንተሮች አሉን ስለዚህ እነሱን ያው ሰዎች ወደ አጭ ውጭ ሀገር ወደ ሰነጋል ሄደ ሰልጥነው መጠው የአሰልጣኞች ስልጠና ከተሰጣቸው በኋላ በእነሱ በኩል ነው የሚወሰደው ስለዚህ አወሳሰዱ ማንኛውም ኢቨን አደለም ላባ አለሙያ ሌሎቹ ጤና ባለሙያዎች፣ ሐኪሞች፣ ነርሶችን መውሰድ በሚችሉበት ደረጃ መውሰድ ይቻላል። ከጉሮሮ ነው የሚወሰደው እንዳልኩሽ፣ ፎልስ ነጋቲቪቲን ለማሳነስ ሲባል የመጀመሪያው ዙር ለኢንፍሉዌንዛ ላይክ እና ለእነዚህ ኮቪድ ቤተሰብ ለሆኑት የማጣራት ስራ ይሰራ እና ለዛ ፖዚቲቭ የሆነ ሰው ነው ለኮቪድ ምርመራ የሚደረገው። ለኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል የተጠረጠረው ግለሰብ ከጉሮሮ ላይ የሚወሰደውን አሙና ውጤት አሁን ባለ ሁኔታ በአጭር ሰዓታት እንደሚጠናቀቅ ዶክተር ያረጋል ጨምረው ይናገራሉ። ውጤቱ ከአራት ሰዓት እስከ አንድ ቀን ይፈጃል። የናሙና ብዛትና ሌሎችንም ፕሮሰሶችን ለማድረግ እስከ አንድ ቀን ይፈጃል። በእኛ እንጂ ኖርማሊ ከአራት እስከ አንድ ቀን መሀል ማለቅ የሚችል ነው። የጤና ሚኒስትሩ አቶ ያቆብ በበኩላቸው የምርመራ ውጤቱ ስለሚገለጽበት ሁኔታ ያስረዳሉ። ከምርመሮ ውጤቱ በትክክለኛ መሰንሰለት ማለት ነው። ውጤቱ ኢትዮጵያ ለዴቶቴቲ ሲንተስላት ኢሲደት ኦፊሰር አላት። በኮማንድ ነው የሚተዳደረው። በኢሲደት ኦፊሰሩ ውጤቱ አፕሩቭ አድርጎ ለሚኒስትሩ ይልካል። ሚኒስትሩ ለፐብሊክ ዲስክሎዝ ያደረጋል ማለት ነው። ዶክተር ያረጋልም በአሁኑ ሰዓት የውጤት አገላለጹን በተመለከተ ፕሮቶኮሉ ተመሳሳይ እንደሆነ ይናገራሉ። እዚያ በአዲስ አበባ እየተሰራ ያለው ውጤት ወይንም ከክልል መጡ የሚሰራ ናሙና የላብ ባለሙያው ቀጥታ የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ነው ሪፖርት የሚያደርገው። ነገር ግን በአሁኑ ሰዓት አንድ ላብራቶሪ ብቻ ስለሆነ ያለው መረጃውን በዚህ መንገድ እንደሚሰጥ ገልጸው፣ ላብራቶሪ በክልሉ በሚደራጅበት ጊዜ ውጤት አገላለጽን የተመለከተ ተጨማሪ የመረጃ ልውውጥ ሰንሰለት ይዘጋጃል ብለዋል። በአሁኑ ሰዓት ከክልል ስለሚመጡ ናሙናዎች ዶክተር ያረጋል ሲያስረዱ የራሱ የሆነ የትራንስፖርቴሽን ሲስተም አለው። ማለትም ትሪፕል ፓኬጅ ባል አለ በዛ ተደርጎ ናሙና የሚንቀሳቀስበት ሂደት አለው። በዛ ተደርጎ ከክልሎች ከዚህም በፊት ከአማራ፣ ከትግራይ፣ ከኦሮሚያ ዛሬ ደግሞ ኢቨን ከሶማሊያ ክልል ናሙና የሚወስዱ ባለሙያዎች ሄደዋል። ስለዚህ ከዛ መጥተው ተሰርቶ ውጤቶች ተልከዋል። ነገር ግን አሁን በአሁን ባለንበት ሰዓት ላይ ወደ ክልሎች ማስፋፋት ስላለብን በሂደት ላይ አለ። ፕሮሰስ ነው እሱ ተሰራበት ይገኛል። ዶክተር ያረጋል አያይዘው አሁን ባለው ሁኔታ ምርመራውን ለማድረግ የሚያስችሉትን የመመርመሪያ መሳሪያዎች እጥረትም እንደሌለባቸው ችግርም እንዳልገጠማቸው ይናገራሉ። አሁን ባለው ሁኔታ ያው ይህን ያህል የኪድ እጥረት የለም። ምክንያቱም ቅድም ሜንሽን ያረኳቸው አካላትም ድጋፍ እያደረጉልን ነው። ከዛ ውጭም በቻይና አምባሲ በኩልም ያገኘነው ነው የኪድ ድጋፍ አለ። በአሁኑ ሰዓት ደግሞ ያው እንደምታውቂው ጠቅላይ ሚኒስትሩ ከጃክማን ጋር ካወራ በኋላ በኢትዮጵያ በኩል ለሁሉም አፍሪካ ሀገር የሚከፋፈል የላቦራቶሪ ኪት አለ። እዛ ውስጥ የእኛም ድርሻ አለ። ስለዚህ በአሁኑ ሰዓት ይህን ያህል በእጥረት ደረጃ የሚነሳ የላቦራቶሪ ኪት የለም። ከአዲስ አበባ ውጭ ባሉ ክልሎችም በተመረጡ ቦታዎች ምርመራ የሚደረግባቸው ማዕከላትን ለማዘጋጀት በሂደት ላይ መሆናቸውን ዶክተር ያረጋል ጨምረው ተናግረዋል። ውጤቶች ተልከዋል። ነገር ግን አሁን በአሁን ባለንበት ሰዓት ላይ ወደ ክልሎች ማስፋፋት ስላለብን በሂደት ላይ ያለ ፕሮሴስ ነው እሱ የተሰራበት ይገኛል ሪፈራንስ ላቦራቶሪዎች አሉን የክልሎቹ በክልል ከተሞች ስለዚህ እነሱ ላይ የዚህ ምርመራ ማድረግ በሚችሉበት ሰዓት አቅም በማጎልበት እዚያው ማድረግ በሚችሉበት ሁኔታ ላይ የማስፋፋት ስራዎች ተጀምረዋል፣ አላለቁም ገና ሂደት ላይ ነው ያሉት። አድማጮች ከኮሮና ቫይረስ ጋር በተያያዘ ባለሙያዎችን ጠይቀን እያሰናዳን ያለነው ዘገባ በነገው ምሽትም ይቀጥላል። በትላንትናው ምሽት ለቫይረሱ ተጋልጠው ሊሆን ይችላል በሚል የተጠረጠሩ ሰዎች የሚቀመጡበትን ነጣጥሎ ማቆያ ማዕከላትን በተመለከተ ዘገባ አሰምተናችሁ እንደነበር ይታወሳል። በነገው ምሽት ደግሞ የአፍና አፍንጫ ማስክ አጠቃቀምን በተመለከተ ባለሙያ አነጋገረን ያጠናቀርነውን ዘገባ ይዤ መለሳለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ